የጀርመኒ የኢኮኖሚ ትብብር ሚኒስትር ጌርድ ሚውለር ባቀረቡት ወደ ሰላሳ የሚጠጉ ገጾች ባሉትና የማርሻል እቅድ የሚል ስያሜ በያዘው ሰነድ ከአፍሪቃ ጋር በትምህርት፣ በንግድ፣ በኢኮኖሚ ልማትና በኃይሉ አቅርቦት ዘርፎች አዲስ የትብብር ደረጃ መፍጠር ያስችላሉ ያሏቸውን አሰራሮች ዘርዝረዋል። ከአፍሪቃ ጋር በእሴቶች ላይ የተመሰረተ ትብብር እንዲኖር እፈልጋለሁ። የጋራ ጥቅም አለን። ጀርመንና አውሮፓ በዚያ የሰዎች ህልውናን ለማረጋገጥ፣ የአየር ንብረት ለውጥን ለመገደብ፣ ፍልሰትን ለማስቀረትና የአፍሪቃ ወጣቶችን የወደፊት እድል ለማስተካከል የጋራ ፍላጎት አላቸው። ገንዘብ በህገ ወጥ መንገድ ከአፍሪቃ በሚወጣበትና ብሔራት አቀፍ ተቋማትም ግብር ከመክፈል በሚሸሹበት አሰራር አንጻር ጠንካራ ትግል ሊደረግ እንደሚገባው ሚለር አክለው ጠቁመዋል። ሚኒስትሩ ከአፍሪቃ በተለይ የሙስናንና የተዛባ ኢኮኖሚያዊ አሰራርን በመታገሉ መልካም አስተዳደር በሚዳብርበትና የሴቶች እኩልነት በሚረጋገጥበት ረገድ ብዙ እንደሚጠብቁ አስረድተዋል። አሁን በወጣው እቅድ መሰረት ይህን መሰሉን ተሀድሶ የሚያራምዱትን ሀገራት ጀርመን ወደፊት በይበልጥ በመርዳት ለአፍሪቃ ከምትሰጠው የልማት ትብብር እርዳታ መካከል ሀያ ከመቶውን በተጨማሪ ለነዚህ ሀገራት ልማት ለማዋል አቅዳለች። መንግስት የሚሰጠው የልማት እርዳታ ባለጸጎች ወይም ቡዑላን ገንዘባቸውን እንዲያሰሩ የሚያበረታታ ኃይል አድርገው የሚመለከቱት ጌርድ ሚለር መስሪያ ቤታቸው ያስቀመጣቸውን አላማዎች ከግብ ለማድረስ የግሉ ዘርፍም ጠንክሮ እንዲንቀሳቀስ ጥሪ አቅርበዋል። እስከ ዛሬ ወደ አንድ ሺህ የሚጠጉ የጀርመን ተቋማት ናቸው አፍሪቃ ውስጥ መዋዕለ ንዋያቸውን ያፈሰሱት። ሙስና፣ የፖለቲካ አለመረጋጋት ወይም የተንዛዛው ቢሮክራሲ ብዙዎችን በአህጉሩ ገንዘባቸውን ከማሰራት ቆጥቧቸዋል። የጀርመን መንግስት የግል ብዑላንን ለማበረታታት ለምሳሌ ገንዘባቸውን በአፍሪቃ ለማሰራት ለሚፈልጉት የሀገሩ ባለተቋማት ብድር የሚያገኙበትን አሰራር እንደሚያቃልል ሚኒስትሩ በእቅዳቸው ጠቅሰዋል። በጀርመን ኢኮኖሚ ውስጥ የአፍሪቃን ጉዳይ የሚከታተለው ማህበር ዋና ስራ አስኪያጅ ክሪስቶፍ ካንን ጌሰር ሀሳቡ የሚደገፍ መሆኑን ቢገልጹም የማርሻል እቅዱ በተግባር የሚተረጎምበት አሰራር ግልጽነት ይጎድለዋል ሲሉ ትችት ሰንዝረዋል። ይህ ሚኒስትሩ ያሉት ሁሉ ትክክለኛ ነው። በተለይ በአጉሪቱ የግል ወረትን የማነቃቃቱ እና የግል ባለሀብቶችን ታታሪነት የማቃለሉ ሀሳብ፣ እያንዳንዱ በተጨባጭ ምን ማድረግ እንደሚፈልግ ሰፊ ውይይት ሊደረግበት ይገባል ብዬ አምናለሁ። የማርሻል እቅዱ አሁንም ግልጽ አይደለም። ስለዚህ የኢኮኖሚው ዘርፍ እቅዱን ተግባራዊ ማድረግ የሚያስችል ተጨባጭ ዘዴዎች እንዲቀርቡለት ይጠብቃል። ብዙ የዘርፉ ባለሙያዎች የማርሻል እቅዱ ተግባራዊ መሆኑን ተጠራጥረውታል። እንደ ባለሙያዎቹ ግምት ጌርድ ምለር ያቀረቧቸውን በርካታ ሀሳቦች ብቻቸውን ስራ ላይ ሊያውሉ አይችሉም። በንግዱ ጉዳይ ላይ ብዙ ኃላፊነት ያለው በአውሮፓ ህብረት እጅ ነው። ለምሳሌ በአፍሪካ ምርቶች ላይ የሚሰራበትን የንግድ ማከላከያ እርምጃ ማንሳት የሚችለው ህብረቱ ብቻ ነው። ሌሎቹ የጀርመን ሚኒስቴሮች እስካሁን በምለር እቅድ ላይ አስተያየት አልሰጡም። አንዳንዶቹ የራሳቸውን የአፍሪቃ ስልት በማዘጋጀት ላይ ናቸው። የቡድን ሃያ የፕሬዝደንትነትን ስልጣን በአሁኑ ወቅት የያዘችው ጀርመን አፍሪቃን ዋነኛ የመወያያ አጀንዳ የማድረግ ፍላጎት እንዳላት የገለጹት ሃምበርግ የሚገኘው በምህጻሩ ጊጋ የሚሰኘው የፖለቲካ ጥናት ተቋም ተንታኝ ሮበርት ካፕል ሚኒስቴር መስሪያ ቤቶቹ በአንድነት እስካልሰሩ ድረስ የማርሻል እቅዱ መሳካቱ አጠራጣሪ መሆኑን አመልክተዋል። የሚመለከታቸው ሚኒስትሮች ሁሉ በመራሄተ መንግስቷ ጽህፈት ቤት አመራር ስር እንዲውሉና አንድ ተግባራዊ ሊሆን የሚችል መመሪያ እንዲያወጡ ከዚያም የቡድን ሀያን ስምምነትን እንደሚያፈላልጉ ተስፋ አድርጋለሁ። ሁላችንም በተናጠል የምንሰራ ከሆነ ግን እቅዱ አይሳካም።